በምዕራብ ሸዋ ሜታ ወልቂጤ ወረዳ ሸማቂዎች አራት ጸጥታ አስከባሪዎችንና አንድ የአምቡላንስ ሹፌር መግደላቸውን የወረዳው አስተዳደርና ጸጥታ ጽሕፈት ቤት ኃላፊ አስታውቀዋል። ግድያውን መፈጸማቸውን ሸማቂዎቹ አምነዋል። ናኮር መልካ ተጨማሪ አለው። የምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ጋዲሳ አሌንጅሳ በአካባቢው የሚንቀሳቀሱ ሸማቂዎች አራት የጸጥታ አስከባሪዎችና አንድ የአምቡላንስ ሹፌር ሀሮሜጢ በተባለ ቀበሌ ላይ ገለዋል በማለት ተናግረዋል። ትናንትና እንግዲህ በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት አካባቢ ጠዋቱ ማለት ነው። ውደታ ሩጋ የሚባል አንድ አባሪ ከጥበቃ ወደ ጌቱ ይገባል። የታጠፉ ሀይዶች ጫካ ውስጥ ሆኑ ነው ጭንቅላቱን መቶ የገደሉ። አስከሬኑን ለማንሳት ደግሞ የሜታወል ቅጤ ፖሊስ ከወንጀል መከላከል ኃላፊው ጋር አንድ ላይ ሆኖ በአምቡላንስ ይሄዳሉ። ይህንን አስካሬን ወደ ዳጅማ ሚሊክ ለመውሰድ አሁን እንግዲህ ሜጤሮ የሚባል ልዩ ቦታ ሶንቦ ተብሎ የሚጠራ እዛ ጋር ጠብቆ አምቡላንሱን መቶት ከጣሉት በኋላ ሶስት ፖሊስ አንድ ሹፌር ጋለ አንድ ፖሊስ ስድስት ክላሽ ወዶ ነው ሄዱ። በጠቃላይ አንድ ሰው ነው የሞተው። ሌሎች አራት የኦሮሚያ ፖሊስ አባላት ቆስለው በሆስፒታል ህክምና እየተደረገላቸው መሆኑን ተናግረዋል። የጉዳታቸውን መጠን ከፍተኛ እንደሆነ ገልጸዋል። ሸማቂዎቹ ባለፈው አመትም የወረዳውን የቀድሞ ጽህፈት ቤት ኃላፊና ሁለት የቀበሌ ታጣቂዎችን እንደገደሉ አስታውሰዋል። አቶ ጋዲሳ ግድያ እንዲቆም ሸማቂዎቹ ወደ ሰላም እንዲመጡና ህብረተሰቡም ከስጋት ኑሮ እንዲወጣ መንግስትና የአገር ሽማግሌዎች ለእርቅ መጣር አለባቸው ብለዋል። የሸማቂዎቹ ደቡብ ምዕራብ ዞን መሪ አብዲቢያ ድርጊቱን መፈጸማቸውን አምነዋል። ሰዎቹን የገደላቸው የኦሮሞ ነፃነት ሸማቂ ቡድን ነው። ሰላም አስከባሪዎቹ እኛን ለማሰስ ነው የመጡት። በአምቡላንስ የሚንቀሳቀስ ሰራዊት የለም። የቀበሌውንም ታጣቂ ቢሆን ሲተኩስብን ነው ተኩሰን የገደል ነው። የእኛም ሰው እንዲሁ የሞተብን ነው። የአካባቢውን ሰላም አስከባሪዎች እኮ ከዚህ በፊት እኛ አንድ አካል ነን፣ እርስ በርስ አንጣላም ብለናቸው እሺ ካሉም በኋላ ነው ሊያጠቁን የመጡት። ባለፈው ዓመት ተፈጸመ የተባለውን ግድያ ግን አልፈጸምንም ሲሉ አስተባብለዋል። በምዕራብ ኦሮሚያ ሸማቂዎች እና የመንግስት ጸጥታ አስከባሪዎች መካከል በሚደረገው የተኩስ ልውውጥ ህብረተሰቡ ስጋት ውስጥ መውደቁንና የችግሮቹም ሰለባ መሆኑ ሲገለጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ